የአሜሪካ ድምፅ ነው በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮሳት ቪኦኤ ኢትዮ ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ነሐሴ 27 2014 ዓ ም ዝግጅታችን ጀመረ። እንደምናመሻችሁ አድማጮቻችን። ዛሬ የማስተናግዳችሁ ሀብታሙ ስዩም ነኝ። ዛሬ ምሽት ከሚደመጡት ዘገባዎች መካከል ለገጠመን የቴክኒክ ችግር ይቅርታ እንጠይቃለን። ቀዳማዊ ተናጋሪ አሜሪካ በመስቀለኛ መንገድ ላይ እንደምትገኝ የተናገሩት ፕሬዚደንት ጆ ባይደን ነበሩ። ቀጥሎ ሊሰሙ የነበሩት በቴክኒክ ምክንያት አልተሰሙም። ፕሬዚደንቱን በከፋፋይነት መልሶ የሚከሱት በተወካዮቹ ምክር ቤት የአናሳዎቹ ሪፐብሊካን እንደራሴዎች መሪ የሆኑት ኬቨን ማካርቲ ናቸው። ሙሉ ዘገባው ቆየት ብሎ ይደመጣል። ከዚህ በተጨማሪ ዳግም ባገረሸው የሰሜን ኢትዮጵያ ጦርነት ምክንያት በሺዎች የሚቆጠሩ የሰሜን ወሎ ነዋሪዎች መፈናቀላቸውን የሸዋሮቢት ከተማ ከንቲባ ግድያን ኢትዮጵያ መንግሥት በህወሓት ተዋጊዎች ላይ ያቀረበው አዲስ ክስን የሚመለከቱ ዘገባዎችና ሌሎች በምሽቱ ተካተዋል። ዝግጅቶቻችን በዌብሳይታችን ላይና በፌስቡክ ገጻችን ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛል። የምሽቱ ስርጭታችን ዋና አዘጋጅ ቆንጅታይ ስትሆን የድምፅና ምስል ምህንድስናውን የሚከውነው ደግሞ ኤልያስ አስማረ ነው። አበባየው ገበያው የማኅበራዊ ገጽና ድረገጽ ቅንብሩን፣ ግርማ ደገፋና ሲሳ አሸናፊ ደግሞ የምስል ቅንብሩን ይከውናሉ። የምሽቱ ዝግጅታችን የሚጀምረው በዋና ዋና የዓለም ዜናዎች ነው። በመቀጠል ይሰማል። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሰሞኑን እንደገና በተጀመረው የሰሜን ኢትዮጵያው ጦርነት ከቆቦና አካባቢው ብቻ ወደ 150 ሺህ የሚጠጉ ሰዎች መፈናቀላቸውን የሰሜን ወሎ ዞን አስተዳደር አስታውቋል። በየቦታው ተበታትነው ያሉ ተፈናቃዮችን መርሳ ላይ በየትምህርት ቤቶቹ እያሰባሰበ መሆኑን ያስታወቀው አስተዳደሩ የአስቸኳይ ጊዜ እርዳታ ግን ማቅረብ እንዳልቻለ አመልክቷል። የአሜሪካ ድምፅ ያነጋገራቸው ተፈናቃዮችም በከፋ ችግር ውስጥ መሆናቸውን ተናግረዋል። ባለፈው መጋቢት የተኩስ አቁም ስምምነት ላይ ከመድረሱ በፊት በነበረው ጦርነት ከተፈናቀሉት ከ1.4 ሚሊዮን በላይ ዜጎች አብዛኞቹ ወደ ቀያቸው ተመልሰው እንደነበር ያስታወሰው የአማራው ክልል መንግስት በበኩሉ ዳግም ያገረሸው ጦርነት የተፈናቃዮቹን ቁጥር እንደገና እንደጨመረውና ሂደቱን ወደኋላ እንደመለሰው ጠቁመዋል። የአፋር ክልልም እንደዚህ እንደገና በተቀሰቀሰው ጦርነት ከ200 ሺህ በላይ ዜጎች እንደተፈናቀሉበት መግለጹ ይታወቃል። በሌላም በኩል ካለፈው ሳምንት ጀምሮ ተቋርጦ የነበረው የባንክ አገልግሎት ዛሬ በወልዲያ ከተማ መጀመሩን ነዋሪዎች ተናግረዋል። አድማጮች፣ ዝርዝሩ በምሽቱ የዜና ትንታኔ ይቀርባል። የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርሀ እና ከሳቸው ጋር የተያዙ ሌሎች አራት ሰዎች በፌዴራሉ መንግስት በሽብርተኝነት ለተፈረጀው ህወሓት የገንዘብ ድጋፍ በማድረግና በማህበራዊ ሚዲያ ግጭት ቀስቃሽ መልእክቶችን በማሰራጨት ወንጀል ተጠርጥረው በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት ቀርበዋል። የፌዴራል ፖሊስ ሰዎቹ በተጠረጠሩበት ወንጀል ተጨማሪ መረጃዎችን ለማሰባሰብ 14 ቀን እንዲሰጠው ፍርድ ቤቱን ጠይቆ ተፈቅዶለታል። የአቶ ክብሮም ጠበቃ አቶ ወንደሰን በፍቃዱ በበኩላቸው የተጠረጠሩበት ወንጀል ከዚህ በፊት በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት አቃቂ ምድብ ችሎት በዋስ እንዲለቀቁ የተወሰነበት ስለነበረ ከፍተኛው ፍርድ ቤት ፋይሉን ይዘጋዋል ብለን ጠብቀን ነበር ብለዋል። ዝርዝሩን ገብረ ሚካኤል ገብረ መድህን ያቀርበዋል። የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርኸ የሚገኙባቸው አምስት ተጠርጣሪዎች በዛሬው እለት በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት የቀረቡ ሲሆን በፖሊስ የተጠረጠሩበት ወንጀል ምንነትም ጠበቃው አቶ ወንደሰን በፍቃዱ እንዲህ ይገልጹታል አብዛኛው ከ ህወሀት ጋር ሽብር ቡድን ጋር አባል በመሆን የሽብር ቡድኑን ከፍተኛ ተመልምለው ትንሳኤ መረዳጃ እድር በሚል ማህበር ፈጥረው በሱ የገንዘብ ማሰባሰብና ፋይናንስ ማድረግ እንዲሁም ግጭቶች ቀስቃሲውን በማህበራዊ ዙሪያ ለቀዋል በሚል ነው የጠረጠራቸው። በዚህ ነው ተጠርጥረው የቀረቡት ዛሬ ተጠርጣሪዎቹ ጉዳያቸው በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት መታየት የጀመረው ባለፈው እሮብ ነሐሴ 25 ቀን 2014 ዓ ም ነበር። በዕለቱ ጠበቆቻቸው ተጠርጣሪዎቹ ሐምሌ 5 ቀን 2014 ዓ ም በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቀርበው በ2000 ዋስ እንዲወጡ ተወስኖ ስለነበረ እዚህ ሊቀርቡ አይገባም ብለው ተከራክረው እንደነበር አቶ ወንደሰን በፍቃዱ ለቪኦኤ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ግን በአዲስ አበባ የመጀመሪያ ደረጃ ፍርድ ቤት የተከፈተው ፋይል ለዛሬ እንዲቀርብለት ትዕዛዝ ሰጥቶ ነበር። በዚህ መሰረትም የመጀመሪያው ፋይል በዛሬ ዕለት ለከፍተኛው ፍርድ ቤት ቀርቧል። ፍርድ ቤቱ ከፋይሉ ሰዎቹ የተጠረጠሩበትን የወንጀል አይነት ተመልክቷል። ፌዴራል ፖሊስ በጉዳዩ ላይ ተጨማሪ መረጃ ለማሰባሰብ የጠየቀውንም የአስራ አራት ቀን የጊዜ ቀጠረው ፈቅዷል። ከችሎቱ እንደተረዳ ነው ፋይሉ ተመሳሳይ ነው። በእርግጥ የተጠረጠሩበት ግን የተጨመሩ ከዚህ ከማህበራዊ ሚዲያዎች ጋር በተያያዘ ግጭት ቀስቃሽ ነገሮችን አሰራጭተዋል በሚል ተጨማሪ የወንጀል ጥርጣሬ ስለቀረበባቸው በዚህኛው እንዲ ያጣሩ ብለው የ14 ቀን ጊዜ ቀጥሮ ፈቅደዋል። ስለዚህ ለመስከረም ስድስት ብለው ቀጥረዋል ማለት ነው። ጠበቃው አቶ ወንደሰን በፍቃዱ ግን የፌዴራል ከፍተኛ ፍርድ ቤት ፋይሉን ይዘጋዋል ብለን ጠብቀን ነበር ብለዋል። ከዚህ በፊት በዚህኛው በተመሳሳይ ጉዳይ ፍርድ ቤት ቀርበው የሁለት ሺ ብር ዋስ የተባሉ ስለሆኑ ድጋሚ ይቀርባሉ ብለን አልገመትንም። ሲቀርቡ ፍርድ ቤቱ ፋይሉን ዘግቶ ኢቨን የዋስትና ክርክር ሳያደርግ ፋይሉን ዘግቶ ያሰናብተናል ብለን ነበር የጠበቅ ነው። አቶ ክብሮም በርሀ ሐምሌ አምስት ቀን 2014 ዓ ም የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት በዋስ እንዲወጡ ከወሰነላቸው በኋላ ከእስር ሳይለቀቁ ወዳልታወቀ ቦታ መወሰዳቸውንና ና ከ35 ቀናት በኋላ ወደ አዲስ አበባ አባ ሳሙኤል ማረሚያ ቤት መምጣታቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በምዕራብ አፍጋኒስታን በሰው ብዛት በተጨናነቀ መስጊድ ውስጥ አንድ አጥፍቶ ጠፊ ዛሬ አርብ ባደረሰው የቦምብ አደጋ 18 አማኞች ሲገደሉ ቢያንስ 24 መቁሰላቸው ተነገረ። ከተገደሉት ውስጥ ለታሊባን ታማኝ መሆናቸው የተነገረው ሙጀቢር ራህማን አንሳሪ የተባሉት ከፍተኛ የሃይማኖት መሪ እንደሚገኙበት ተዘግበዋል። የታሊባን ዋና ቃል አቀባይ ዛቢሁላህ ሙጃሂድ ድርጊቱን አውግዘው ተጠያቂዎቹ ወደ ፍርድ ይመጣሉ ብለዋል። ቃል አቀባዩ በትዊት መልእክታቸው የአገሪቱ ጀግናና ተጽዕኖ ፈጣሪ መምህር ጭካኔና ፍርሃት በተሞላበት ሁኔታ ተገድለዋል ሲሉ በአንሳሪ ሞት የተሰማቸውን ሀዘን ገልጸዋል። አንሳሪ ላለፉት ሁለት አስርት ዓመታት በዩናይትድ ስቴትስ የተመራ የሚባለው የምዕራባውያን ኃይል በአፍጋኒስታን መሰማራቱን ሲቃወሙ መቆየታቸው ተመልክቷል። ስለ ጥቃቱ ኃላፊነቱን እስካሁን የወሰደ አልተገኘም። ይሁን እንጂ አይሲስ ኬ እየተባለ የሚጠራውና ራሱን በአፍጋኒስታን የእስላማዊ መንግስት ቅርንጫፍ አድርጎ የሚወስደው ቡድን ተጠያቂ ሊሆን እንደሚችል ተገምቷል። ቡድኑ በቅርብ ወራት በአፍጋኒስታን በሚገኙ በርካታ መስጊዶችና የታሊባን ደጋፊ በሆኑ የሃይማኖት መሪዎች ላይ ጥቃት ሲያደርስ መቆየቱ ይታወሳል። ዲሞክራሲ ዩናይትድ ስቴትስ ውስጥ መስቀለኛ መንገድ ላይ እንደሚገኝ ፕሬዚደንት ጆ ባይደን ትናንት ምሽት ባሰሙት ንግግራቸው አስታወቁ። አደገኛ ሲሉ ፕሬዚደንቱ ለጠሩት ሁኔታ የቀድሞ ፕሬዚደንት ዶናልድ ትረምፕ የሚደግፏቸውን ስጋት ደቅነዋል ያሏቸውን ሪፐብሊካን ተጠያቂ አድርገዋል። በሌላ በኩል ደግሞ ፕሬዝደንቱ ትናንት ካደረጉት ንግግር ቀደም ብለው ተገዳዳሪ መልእክት ያስተላለፉት በተወካዮች ምክር ቤቱ የአናሳዎቹ ሪፐብሊካን እንደራሴዎች መሪ ኬቪን ማካርቲ ባይደንን በከፋፋይነት ከሰው ቀድመው ይቅርታ መጠየቅ አለባቸው ብለዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ምንም እንኳ በሩሲያና በዩክሬን ኃይሎች መካከል በተቋሙ አካባቢ ከባድ ውጊያ እየተካሄደ ቢሆንም የተባበሩት መንግስታት የኒኩለር ባለሙያዎች ቡድን ትናንት አሙስ የመጀመሪያውን የጥንቃቄና የደህንነት ጉብኝቱን በዛፖርዥያው ተቋም ማካሄዱን የእንግሊዝ መከላከያ ሚኒስቴር ዛሬ አርብ ባወጣው መግለጫ አመለከተ። በተባበሩት መንግስታት ድርጅት ዓለም አቀፍ መርማሪዎች እየተፈተሸ በሚገኘውና በሩሲያ ቁጥጥር ስር ባለው ዛፖርዥያ የኒኩለር ኃይል ማመንጫ ተቋም አቅራቢያ የሚካሄደው ከባድ ውጊያ መቀጠሉ እና ደቡብ ዩክሬን ውስጥ ተቋሙ አቅራቢያ በሚገኘው የኤነር ሆዳር ወረዳ የከባድ መሳሪያ ድብደባ መካሄዱም በመግለጫው ተገልጸዋል። ተቆጣጣሪ ባለሙያዎቹ በዛሬውም እለት ስራቸውን ይቀጥላሉ ብሏል መግለጫው። በሌላም በኩል ሩሲያ ከሌሎች አገሮች ጋር በመሆን ትናንት አሙስ የጀመረችው ቮስቶክ 22 የተሰኘው የስትራቴጂክ ጦር ልምምድ ትላልቅና የተወሳሰቡ ወታደራዊ ልምምዶችን ማከናወን አልቻለም ሲል የእንግሊዝ መከላከያ ሚኒስቴር መግለጫ አመልክቷል። እንደዚህ ያሉ ዝግጅቶች አስቀድመው ተጽፈው የተዘጋጁ ተነሳሽነትን የማይጋብዙ በዋናነት የሩሲያን መሪዎችና ዓለም አቀፉን ማህበረሰብ ለማስደሰት የታለሙ ናቸው ብለዋል መግለጫው። ኢራቅ ውስጥ በሺአ ተቀናቃኝ ሚሊሻ ቡድኖች መካከል ትናንት አሙስ በተፈጸመ የበቀል ግጭት አራት ታጣቂዎች መገደላቸውን የኢራቅ ደህንነት ባለስልጣናት አስታወቁ። ደቡባዊ ኢራቅ ውስጥ በአዝራ ከተማ ውስጥ የተፈጸመው ጥቃት የተከሰተው አገሪቱን ወደ ጎዳና ላይ ጦርነት የከተታት የሰሞኑ የባግዳድ ግጭት ከተካሄደ ቀናት በኋላ መሆኑን ተነግረዋል። ከፍተኛ ተጽዕኖ ባላቸው የሺአ እስልምና መሪ የሙክታዳ አልሳዳርና በኢራን በሚደገፉት ተቀናቃኛቸው አሳይብ አሃል አልሀቅ በሚመሩ ወታደራዊ ቡድኖች መካከል ትናንት ምሽቱን የተቀሰቀሰውን ግጭትና እውከት ለመቆጣጠር የኢራቅ ጸጥታ ኃይሎች ወደ ባዝራ ከተማ መሰማራታቸው ተመልክተዋል። ባግዳድ ውስጥ የመንግስት ዞን ተብሎ በተከለለው ክልል ውስጥ በአልሳዳር ታማኞችና በኢራቅ ደህንነት ኃይሎች በተነሳ ግጭት 30 ሰዎች ሲሞቱ 400 የሚሆኑት ደግሞ መቁሰላቸውን አሶሲየትድ ፕሬስ ዘግበዋል። ባለፈው ማክሰኞ አልሳዳር ተከታዮቻቸው አካባቢውን ለቀው እንዲወጡ በማዘዛቸው ግጭቱ መቆሙን ዘገባው አመልክቷል። ግጭቶቹ በሙክታዳ አልሳዳርና ካለፈው ዓመት የምክር ቤት አባላት ምርጫ በኋላ በኢራን በሚደገፉ ተቀናቃኞች ቡድኖቻቸው መካከል የተፈጠረው አለመግባባት ውጤት መሆኑም ተመልክተዋል። አልሳዳር ባለፈው ህዳር ምርጫ ከፍተኛ ቁጥር ያለውን የምክር ቤቱን መቀመጫ ቢያሸንፉም መንግስት ለመመስረት የሚያስችላቸውን ጥምረት መፍጠር አልቻሉም። በዚህ የተነሳ የእሳቸው ድርጅት አባላት ከአገሪቱ ምክር ቤት ራሳቸውን ያገለሉ ሲሆን፣ ደጋፊዎቻቸው በባግዳድ የሚገኘውን የምክር ቤቱን ህንፃ በመውረር አጥቅተዋል። አልሳዳር ምክር ቤቱ እንዲፈርስና ከሚቀጥለው ምርጫ በፊት ሌላ ምርጫ ከወዲሁ እንዲደረግ ጠይቀዋል። ይሁን እንጂ ሁለቱም ፓርቲዎች ፓርላማው በሚበተንበት መንገድ አልተስማሙም። የኢራቅ ጠቅላይ ፍርድ ቤት የኢራቅ ምክር ቤትን መበተን ይቻል እንደሆነ ለመወሰን ለሚቀጥለው ሳምንት ረቡዕ ቀጠሮ መያዙ ተመልክተዋል። የታይዋን መከላከያ ሚኒስቴር የቻይናን ወታደራዊ እንቅስቃሴዎች የሚያሳዩ ተጨማሪ መረጃዎችን ለሕዝብ ይፋ ማድረጉ መጀመሩ ተነገረ። ቻይና በነሐሴ ወር የታይዋንን የአየር ክልል የጣሱ 300 በረራዎች በማካሄድ እስከ ዛሬዎቹ ከፍተኛውን ቁጥር ማስመዝገቧን በታይዋን ለሕዝብ ይፋ የተደረጉ መረጃዎች አመልክተዋል። እንደ አውሮፓ አቆጣጠር ከ2020 ጀምሮ የታይዋንና የቻይናን የባህርና የየብስ ክልል ጨምሮ ወደ ታይዋን የአየር ክልል ስለገቡ የቻይና አውሮፕላኖችም ያለውን መረጃ የታይዋን ጦር ይፋ ማድረጉ ተመልክተዋል። እንደ አውሮፓ አቆጣጠር ከ2020 ጀምሮ የታይዋንና የቻይናን የባህርና የየብስ ክልል ጨምሮ ወደ ታይዋን የአየር ክልል ስለገቡ የቻይና አውሮፕላኖችም ያለውን መረጃ የታይዋን ጦር ይፋ ማድረጉ ተመልክቷል። ባለፈው ነሐሴ ወር ብቻ በታይዋን የአየር ክልል ውስጥ ገብተው የተገኙ 444 በረራዎችን መመዝገቡን አስታውቋል። የታይዋን የአየር ክልል ጥሰት የሚከታተለው ተቋም ይፋ ባደረገው መረጃ ይህ ባለፈው ጥቅምት ከተመዘገበው 196 በረራዎች ከእጥፍ በላይ ሆነው መገኘቱን አመልክተዋል። የታይዋን የአየር ክልል በመጣስ እየጨመሩ የመጡ የቻይና በረራዎች ለታይዋን ስጋት መፍጠራቸው ተመልክተዋል። ነሐሴ 1964 ዓ ም በተካሄደው የሙኒክ ኦሎምፒክ ወቅት በተፈጸመ ጥቃት ለተገደሉ የእስራኤል አትሌቶች ቤተሰቦች 28 ሚሊዮን ዶላር ካሳ ለመክፈል ጀርመን መስማማቷን የአገር ውስጥ ሚኒስቴሯን ቃል አቀባይ ጠቅሶ ሮይተርስ ዛሬ ዘግበዋል። በዛሬ ምንዛሪ ወደ 1 ቢሊዮን ተኩል የኢትዮጵያ ብር መሆኑ ነው። የእስራኤል ኦሎምፒክ ቡድን አባላት ደህንነቱ በሚገባ ካልተጠበቀ የአትሌቶች መንደር ነሐሴ 3 1964 ዓ ም በፍልስጤማውያንና ብላክ ሰፕቴምበር ግሩፕ በሚባል ቡድን ነበር ታግ ታግተው የተወሰዱት ታግተው ከተወሰዱም በኋላ ለማስለቀቅ በተደረገው ጥረት ውስጥ በተከፈተ የተኩስ ልውውጥ 11 እስራኤላውያን አትሌቶች፣ አምስት ፍልስጤማውያን፣ እንዲሁም አንድ የጀርመን ፖሊስ መገደላቸው ተዘግበዋል። የጀርመን መንግስት ቀደም ሲል እከፍላለው ያለውን ካሳ መጠን ያስከፋቸው የሟቾቹ ቤተሰቦች የፊታችን ሰኞ ሙኒክ ውስጥ ይደረጋል በተባለው ሀምሳኛው የሙት ዓመት መታሰቢያ ስነ ስርዓት ላይ እንደማይገኙ ሰሞኑን አስታውቀው ነበር። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚህ ተጠናቋል ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ ነሐሴ 272014 ዓ ም ዝግጅታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ደግሞ የፌስቡክ ተመልካቾቻችን አድማጮቻችን፣ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ላይቭ ደግሞ አት ቪኦኤ አምሃሪክ ላይም በቀጥታ ስርጭታችንን ማዳመጥ ትችላላችሁ። ኢንስታግራምና ዩቲዩብ ላይም እንገኛለን። የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎችን ወደምንሰማበት ምዕራፍ እንሸጋገር። ቅድሚያ የዕለቱን አበይ ዘገባ እናሰማችሁ። ዴሞክራሲ ዩናይትድ ስቴትስ ውስጥ መስቀለኛ መንገድ ላይ እንደሚገኝ ፕሬዚዳንቷ ጆ ባይደን አስታውቀዋል። አደገኛ ሲሉ ፕሬዚደንቱ ለጠሩት ሁኔታ የቀደመውን ፕሬዚደንት ዶናልድ ትራምፕ የሚደግፏቸውን ስጋት ደቅነዋል ያሏቸውን ሪፐብሊካኑን ተጠያቂ አድርገዋል። በሌላ በኩል ደግሞ ፕሬዚደንቱ ትናንት ካደረጉት ንግግር ቀደም ብለው ተገዳዳሪ መልእክት ያስተላለፉት በተወካዮች ምክር ቤቱ የአናሳዎቹ ሪፐብሊካን እንደራሴዎች መሪ ኬቨን ማካርቲ ባይደንን በከፋፋይነት ከሰው ቀድሞ ይቅርታ መጠየቅ አለባቸው ብለዋል። አኒታ ፓውል ከዋሽንግተን ዲሲ ያጠናቀረችውን ዘገባ ኤደን ገረመው እንደሚከትለው እንደሚከተለው ታሰማናለች ነች። ተጠያቂነቱን ደግሞ አንድ ሌላ አሜሪካዊ መዳፍ ላይ አኑረዋል። ዛሬ ሪፐብሊካን ፓርቲውን ዶናልድ ትራምፕና ማጋ ሪፐብሊካኖች እንደሚቆጣጠሩት፣ እንደሚነዱትና እንደሚያስፈራሩት ምንም ጥያቄ የለውም። ይሄ ደግሞ ለዚች ሀገር አደገኛ ነው። ፕሬዚዳንቱ ትላንትና ባደረጉት ለ25 ደቂቃዎች በቆየ ንግግራቸው ውስጥ አንድ ቃል ከ25 ጊዜ ባላነሰ ድግግሞሽ አንስተዋል። ዴሞክራሲ። ፕሬዚዳንቱ ቃሉን ከትራምፕ ጎን የቆሙ ሪፐብሊካን ተቀናቃኞቻቸውን መደብደቢያ ቆመጥ አድርገው ተጠቅመውበታል ይላል የባልደረባዬ የአሪታ ፓውል ዘገባ። እነዚያ ሪፐብሊካን ያለፈው የዛሬ ሁለት ዓመት የተደረገው ምርጫ ተሰርቋል የሚለውን የትራምፕን የሐሰት ክስ የሚያስተጋቡ ናቸው። እነዚያ የትራምፕ ደጋፊዎች ቁልፍ ናቸው በሚባሉ ግዛቶች ውስጥ ሰው ድምፅ ለመስጠት እንዳይወጣ የሚገፋፉ ናቸው። በፕሬዝዳንቱ አባባል ደግሞም ታህሳስ 28 2013 ዓ ም በተወካዮች ምክር ቤቱ ላይ የተፈጸመውን ሁከትና አመፅ የገፋፉ ያበረታቱ ናቸው። ባይደን ይህንኑ ቃል ብሩህ ላሉት መጪ ዘመን መግለጫነትም ተጠቅመውበታል። ያንን ዘመን የሚመራው ደግሞ የራሳቸው ዴሞክራቲክ ፓርቲ ነው። ለዚህ ደግሞ እማኙና ማስረገጫው በቅርቡ ያጸደቋቸው ሕግጋት የስኬት ታሪክ ነው። ፕሬዚዳንት ጆ ባይደን ለወደፊት ጉዞአችን የተሻለውን ጎዳና መምረጥ እንችላለን። ያም ሕልማችንንና ተስፋችንን ለመገንባት ድል የሚሰጠን ጎዳና ነው እናም በዚህ ጎዳና ላይ ወደፊት በመራመድ ላይ እንገኛለን። ከፕሬዝዳንቱ ቀደም ብለው የተናገሩት የተወካዮች ምክር ቤቱ ህዳጣን ሪፐብሊካን እንደ ራሴዎች መሪ ኬቨን ማካርቲ ባይደንን በከፋፋይነት ከሰዋቸዋል። ፕሬዚዳንቱ ዛሬ ነፃነት አዳራሽ ውስጥ ሲናገሩ ከአንድ በታቸው ቀድመው ሊወጡ የሚገባቸው የመጀመሪያ መስመሮች ተሳትፎ አስሮች ሚሊዮኖች የሚቆጠሩ አሜሪካውያንን ፋሽስቶች ሲሉ ስለመዝለፋቸው ይቅርታ መጠየቅ መሆን ይኖርባቸዋል። ባይደን በዚህ ሳምንት ውስጥ ለሁለተኛ ጊዜ ወደ ፔንስልቬኒያ መሄዳቸው ነው። ፔንስልቬኒያ በመሰረቱ ዩናይትድ ስቴትስን ከመሰረቱት 13 የመጀመሪያ ግዛቶች አማካይ ላይ የምትገኝና የነጻነት አዋጅን ጨምሮ እጅግ የበዛ የሀገሪቱ ቁልፍ ሰነዶች የተፈረሙባት በመሆኑ ዘኪስቶን ስቴት እየተባለች ትጠራለች። እምብርት ውል ቁጨት እንደ ማለት ለድፍን ዩናይትድ ስቴትስ የፊታችን ጥቅምት 28 2015 ዓ ም በሚካሄደው የአማካኝ ዘመን እየተባለ በሚጠራው ቁልፍ ምርጫም ላይ የዴሞክራቶቹና የትረምፕ ሪፐብሊካን የጋለች የፊልሚያ መድረክ ናት። የዋይት ሀውስ የፕሬስ ኃላፊ ሚኒስትር ኬሪን ዣምፒየር ከፕሬዚዳንቱ ቀደም ብለው መግለጫ ሲሰጡ የትላንቱናው ንግግራቸው ከመደበኛው በላይ መሆኑን ተናግረው ነበር በዓለም ዙሪያ በአምባገነንነትና በዲሞክራሲ መካከል የሚካሄደውን መሰረታዊ ትግል ሀገራችን ወደፊት ትራመድ ዘንድ ዲሞክራሲ ወሳኝ መሆኑን የሚያሳስብ ንግግር ነው። የፕሬዝዳንቱ የትላንትናው ንግግር መሠረተ ሀሳቦች ከሰሞኑ የሕግጋት ድሎቻቸውና ቅድሚያዎቻቸው ጋር የማይደራረቡ ስለመሆንና አለመሆናቸው ጥያቄ የሚያነሱ ተንታኞች አሉ። ዊሊያም ሃውል በዩኒቨርሲቲ ኦፍ ቺካጎ የፖለቲካ ፕሮፌሰር ናቸው። ዲሞክራቶች ይጠቅሙናል ብሎ የሚያዩቸውን ጉዳዮች ማየት ጀምረዋል። አንደኛው የመሳሪያ ጉዳይ ሲሆን ሌላው ደግሞ የዴሞክራሲ ጉዳይ ነው። ታዲያ እሳቸው በሁለቱም ጉዳዮች በምክር ቤቱ በኩል ብዙም የሰሩት ነገር የለም። በንግግራቸው በብዛት ያተኮሩት ደግሞ በእነዚህ ጉዳዮች ላይ ነው። ትኩረታቸው ግን አሁን ፖሊሲዎች ማውጣት ላይ ሳይሆን የምክር ቤቱን አደረጃጀት ማስተካከል ላይ ያነጣጠረ ነው። የፕሬዝዳንቱን ንግግሮች የሚያጠኑ የታሪክ ባለሙያዎች እንደሚሉት ደግሞ የምርጫው ጊዜ እየቀረበ በመጣ መጠን የባይደን አነጋገርና ቃና በግልጽ በሚስተዋል ሁኔታ እየተለወጠ ነው። ጀርሚ ሱሪ በቴክሳስ ኦስቲን የታሪክ ፕሮፌሰር ናቸው። ከፕሬዚደንቱና ከሌሎቹም ዲሞክራቶች የሚወጡ የሰሉ ንግግሮች እየሰሩ ነው ብዬ አምናለሁ። ብዙዎቹ ትራምፕን ያልመረጡ ነፃ ድምፅ ሰጪዎች በተለይ ሴቶች ቴክሳስና ካንሳስን በመሳሰሉ ወግ አጥባቂ ግዛቶች ውስጥ ሳይቀር በሪፐብሊካን አደናቃፊነት ተሰላጅተዋል። ደግሞም የቀድሞው ፕሬዚደንት ሕግን የመርገጥ ዜናም አሰልችቷቸዋል። ትራምፕ ዜና ላይ ባሉ መጠን ለዴሞክራቶች መልካም ነው። በትላንትናው የፊላዴልፊያ ንግግራቸው ላይ ፕሬዚዳንቱ ምረጡ የሚለው ቃል የጠሩት ስምንት ጊዜ ብቻ እንደሆነ ያስታወሰችው አኒታ ፓውል እርሳቸው አሜሪካንን የሚያዩበት መንገድ ግን በአግባቡ ስለውበታል ብላለች። ዩናይትድ ስቴትስ ኦፍ አሜሪካንን ዩናይትድ ስቴትስ ኦፍ አሜሪካ። እግዚአብሔር ሀገራችንን ይባርክ፣ ዲሞክራሲያችንን የሚጠብቁትንም ይባርክ፣ ሁላችሁንም ይባርክ። ዲሞክራሲ አሜሪካውያን ማንን እንደሚያነሱ ማንን እንደሚጥሉም ለማወቅ እንግዲህ ጊዜው ሩቅ አይደለም። የሁለት ወር ዕድሜ ብቻ ነው ቀሪው። የአሜሪካ ድምፅ ነው በማዳመጥ ላይ ያላችሁት። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ዘገባ ነው። የትንታኔው መጽሔት ይቀጥላል። በመቀጠል ወደ አዲስ አበባ እናቅናለን። ሕዋት ለትግራይ ህዝብ የሚያቀርበውን የሰብአዊ እርዳታ ለታጣቂዎቹ እየተጠቀመ ነው ሲል የኢትዮጵያ መንግስት በድጋሚ ከሷል። የፌዴራል መከላከያ ሰራዊት በአሁኑ ጦርነት በህዋት ምሽግ ውስጥ የተገኘ ያለውን የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት የዩኤስአይዲ አርማ ያለበትን የእርዳታ ምግብ የሚያሳይ ፎቶግራፍ በፌስቡክ ገጹ ላይ አጋርቷል። ይህም በማስመልከት በአሜሪካ ድምፅ ጥያቄ የቀረበለት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በኢሜይል በሰጠው ምላሽ የዩኤስአይዲ ዋና አስተዳዳሪ ሳማንታ ፓወር ከትናንት በስቲያ በትዊተር ገጻቸው ያስተላለፉትን መልእክት ጠቁሟል። ተጨማሪ አስተያየት እንደሌለውም አመልክተዋል። ህወሓት ከኢትዮጵያ መንግስት ለቀረበበት ውንጀላ ቀጥተኛ ምላሽ ባይሰጥም ከዚህ ቀደም የቀረበበትን መሰል ውንጀላ ማስተባበሉ ይታወሳል። ይህንንና እንደ አዲስ ያገረሸውን ኢትዮጵያ ውስጥ ውጥረት የተመለከቱ ወቅታዊ ጉዳዮችን ኬኔዲ አባተ በቀጣይ ዘገባዎቹ ይቃኛል። የመንግስት ኮሚኒኬሽን አገልግሎት ትናንት ነሐሴ 26 ባወጣው መግለጫ ህወሀት ዳግም ጀምሮታል ላለው ጦርነት ወደ ትግራይ የሚገባውን እርዳታ በመጠቀም ላይ መሆኑን አመልክቷል። ህወሀትን ከሀገር አጥፊነት ተግባሩ የማስቆም ግዴታ በኢትዮጵያ መንግስትና ህዝብ ላይ ወድቋል ያለው የመንግስት ኮሚኒኬሽን ለዚህም ምክንያት ብሎ ካስቀመጣቸው ነጥቦች መካከል የእርዳታ አቅርቦት ጉዳይ ይገኛል። ህወሀት ወደ ትግራይ የሚላከውን እርዳታ ለተቸገረው ህዝብ እንዳይደርስ፣ በተቃራኒው እርዳታው ለጦርነት እንዲውል እያደረገ በመሆኑ መንግስት እርዳታው ለተረጂው ህዝብ እንዲደርስና ትግራይ ውስጥ ምቹ ሁኔታ በመፍጠር ህዝቡን ከችግር የመከላከል ግዴታ አለበት ብሏል መግለጫው። የፌዴራል መከላከያ ሰራዊት ደግሞ በአሁኑ ጦርነት እየተሰበረ ባለው የህወሀት ምሽግ ውስጥ የተገኘ ያለውንና የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስአይዲ አርማ ያለበትን የእርዳታ ምግብ የሚያሳይ ፎቶግራፍ በፌስቡክ ገጹ አጋርቷል። መንግስት በህወሀት ላይ ያቀረበውን እነዚህን ክሶች በተመለከተ በአሜሪካ ድምጽ ጥያቄ የቀረበለት በአዲስ አበባ የሚ የሚገኘው የዩናይትድ ስቴትስ ኤምባሲ በኢሜይል በሰጠው ምላሽ የዩኤስአይዲ ዋና አስተዳዳሪ ሳማንታ ፓወር ከትናንት በስቲያ በትዊተር ገጻቸው ያስተላለፉትን መልእክት ጠቁሞ ተጨማሪ ምላሽ እንደሌለው አመልክቷል። የዩናይትድ ስቴትስ አለም አቀፍ የልማት ተራድኦ ድርጅት ዋና አስተዳዳሪ ሳማንታ ፓወር በትዊተር አድራሻቸው ባሰፈሩት ጽሁፍ በኢትዮጵያ አፋር፣ አማራና ትግራይ ክልሎች የሰብአዊ እርዳታ ሰራተኞች እስር፣ የነዳጅ ዘረፋና የተሽከርካሪ ቅሚያን ጨምሮ ተቀባይነት የሌለው ጣልቃ ገብነት እየተፈጸመባቸው ነው ነበር ነበር ያሉት ሰብአዊ እርዳታ ለተቸገሩት ይደርስ ዘንድ ሁሉም ወገኖች የሰብአዊ ተግባራትን እንዲያከብሩም ጥሪ አቅርበዋል። ለትግራይ ሕዝብ የሚቀርበውን የእርዳታ ምግብ ለታጣቂዎቹ ይጠቀማል በሚል በኢትዮጵያ መንግስትና በመከላከያ ሰራዊት ለቀረቡበት ውንጀላዎች ከህወሀት ወገን የተሰጠ ቀጥተኛ ምላሽ የለም። ይሁን እንጂ ህወሀት ከዚህ ቀደም የቀረቡበትን መሰል ውንጀላዎች ማስተባበሉ ይታወሳል። የኢትዮጵያ መንግስትና ህወሀት ወደ ትግራይ ክልል የሰብአዊ እርዳታ አቅርቦት እንዳይደርስ ምክንያት ሆኗል በሚልም በተደጋጋሚ እርስ በርስ ሲወነጃጀሉ ይደመጣሉ። ያም ሆነ ይህ ነሐሴ 18 ዳግም የተቀሰቀሰውና በአሁኑ ወቅት ተባብሶ የቀጠለው ግጭት በሰብአዊ እርዳታ አቅርቦት ዙሪያ የሚስተዋሉ ችግሮችን ይበልጥ ማወሳሰቡ በመገለጽ ላይ ነው። የሰሜን ኢትዮጵያው ግጭት በ ትግራይ፣ በአማራና በአፋር የሚኖሩ 13 ሚሊዮን ሰዎች ሰብአዊ እርዳታ ጠባቂ እንዲሆኑ በማድረግ ይህም በዓለም ላይ ካሉት አስከፊ ሰብአዊ ቀውሶች አንዱ እንዲሆን አስተዋጽኦ አድርጓል ያለችው ብሪታንያ ሁለቱም ወገኖች ግጭቱን በማቆም ወደ ፖለቲካዊ ድርድር እንዲያምሩም ጠይቃለች። ለዚህም የአገሪቱ የአፍሪካ ቀንድ ሚኒስትር ቪኪ ፎርድ ትናንት ባወጡት መግለጫ የትግራይ ኃይሎች በአማራ ክልል የሚያደርጉትን ውጊያ በአስቸኳይ አቁመው ወደ ትግራይ ይመለሱ ያሉ ሲሆን የኤርትራ ኃይሎችም ትግራይን ለቀው ይውጡ ብለዋል። የኢትዮጵያ መንግስት ደግሞ በአስቸኳይ በትግራይ መሰረታዊ አገልግሎቶችን እንዲያስጀምርም ነው ሚኒስትሯ የጠየቁት። ከዓለም የምግብ ፕሮግራም የተወሰደው ነዳጅ የሰብአዊ ድርጅቶችን ስራ የበለጠ ከባድ ያደርገዋል ያሉት ቪኪ ፎርድ ህወሓት ነዳጁን መልሶ ለሰብአዊ ስራ እንዲውል እንዲያደርግ ሲሉም አሳስበዋል። ሌሎች በርካታ ዓለም አቀፍ ተቋማትም ህወሓት ዘርፎታል ያሉትን የዓለም ምግብ ፕሮግራም ነዳጅ እንዲመልስ መጠየቃቸው ይታወቃል። ይሁን እንጂ ህወሓት ከዚህ ቀደም በሰጠው ምላሽ ከድርጅቱ ምንም ነዳጅ እንዳልዘረፈ ይልቁንም ከፍተኛ መጠን ነዳጅ እንዳበደረው መግለጹ ይታወቃል። ይህ በእንዲህ እንዳለ ጦርነቱ ቆሞ የሰላም ጥረቶች እንዲቀጥሉ የሚቀርቡ ጥሪዎች የቀጠሉ ሲሆን የኢትዮጵያ የሃይማኖት ተቋ ተቋማት ጉባኤም ትናንት በሰጠው መግለጫ የሰላም ቅድመ ሁኔታ ሰላም ብቻ መሆኑን በመጠቆም የጦርነቱ ተፋላሚ ወገኖች ጦርነቱን ያለ ቅድመ ሁኔታ በማቆም የሰላም ንግግሮች እንዲቀጥሉ ጠይቋል። ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ለሰላም ቅድመ ሁኔታው ሰላም ነው። ይህን ያለበት ጉባኤው ያለበት መነሻ አለው። ለምን በወቅቱ ይህ ሁሉ አምናው ካቻምናው ጦርነት ወደዚህ የለየነት ጦርነት ውስጥ ከመገባቱ በፊት የተደረጉ የሰላም ጥረቶች ተቀባይነት ቢያገኙ ኖሮ ወይንም ፕሪኮንዲሽን ባይቀመጥላቸው ኖሮ እነዛን ሁሉ የጠፉትን ሰብዓዊም ኢኮኖሚያዊም ሞራላዊም አጠቃላይ ኪሳራና ሀገራዊ ኪሳራና አጠቃላይ ጉዳቱን መቀነስ በቻለ ነበረ የሚል ስለሆነ ነው። ለሰላም ቅድመ ሁኔታው ሰላም ብቻ ነው ያለው። ከዚህ አኳያ ጉባኤያችን መሆን ያለበትን ብሏቸው ያስቀምጣቸው አንደኛ፣ የመጀመሪያ የሰላም ጥሪ አሁንም ለሁለቱም ወገኖች ማለት ለፌዴራሉ መንግስትም ሆነ ትግራይ ለሚያስተዳድረው አካል አሁንም የሰላም ጥሪ ቀርቧል። ለሰላም ለማምጣት ከሆነ ድርድሩ የሚያስፈልገው በዛ ውስጥ በውይይት ውስጥ ዊን ዊን ሶሉሽን ማግኘት ይቻላል። ማሰናፊ መሆን ይችላል። ነገር ግን ቅድመ ሁኔታዎች የሚቀመጡ ከሆነ እስካሁን ለነበረውም እንትን አልጠቀመንም። አሁንም መፍትሄ ይሆናል ብለን አናስብም። ስለዚህ ለሰላም ቅድመ ሁኔታ ሰላም ብቻ ነው ብለን በመሬ ደረጃ ያነሳ ነው። ለዚህም ነው ጉባኤው ከዚህ ቀደምም የሰላም ጥረቶችን ሲያደርግ መቆየቱን ያስታወሱት ጠቅላይ ጸሐፊው ለትግራይ የሃይማኖት አባቶች ያሉትን መልእክትም አስተላልፈዋል። ትግራይ ክልል ላሉ የሃይማኖት አባቶች፣ እዛ ላሉት ባለስልጣናት የሚሆን እዛ ላሉት ተፈላሚ ሀይሎን ስለን የሚሉ አካላት ጥሪውን በአባትነት ከፖለቲካም ከወገንተኝነትም ነፃ ሆኖ እንዲያቀርቡ ነው ጥሪ ያቀረቡ ነው። ለነሱም ጭምር ነው። በእርግጥ የሰላም ጥሪ ያቀረቡ መሆኑን የሀቅ ትግራይ ሃይማኖት ተቋማት ጉባኤ አድምጠናል። ቢዘገይም አድምጠናል። ቢሆንም አሁንም እሱን አጠናቀው መሄዱ ተገቢነት አለው ብለን እናስባለን እናምናለን። ያደረጉትም ነገር አድንቀናል። ከሃይማኖት አባቶች የሚጠ እና ና ጥሪ ማመስገን ተገቢነት አለው ብለን ስለምናስብ ነው። ሊቀት ግዋን ቀሲስ ታጋይ አክለውም የጦርነቱ ተሳታፊዎች ለሰላም ቅድሚያ እንዲሰጡ አሳስበው ነገር ግን በጦርነት ውስጥ ማድረግ አለባቸው ያሉትን ጥንቃቄ ማብራር ተዋል። አሁንም ሰላም ሊቀድም ይገባል። ንግግር ሊቀድም ይገባል። ሁለተኛው ይሄ ጦርነት እንኳን የተካሄደም በተለይ ዓለም አቀፍ ኮንቬንሽን የጦርነት ህግ በሚፈረስ መልኩ እድሜያቸው ለጦርነት ያልደረሱ ጨቅላ ህጻናት፣ ጥይት መሳሪያ፣ ብረታን ገባብ መታየታቸው ጉባኤውን አሳዝኖታል። ይህን የሚወገዝ መሆኑን ገልጿል። በመግለጫ ውስጥ አትተዋል። ቤተ እምነቶችን፣ ሲቪሊያንን፣ ጥበቃ ከለላ፣ ከዚህ በፊት የገጠመን ችግር ስላለ በባለፈው ጦርነት ቤተ እምነቶች የጥቃት ሰለባ መሆናቸውን፣ የጦር መሳሪያ መሸሸጊያ መሆናቸውን ጠቅሶ ይሄ መደገም እንደሌለበት በአጽንኦት ገልጸዋል። ንጹሀን ዜጎች ምንም ከጉዳዩ ጋር ግንኙነት የሌላቸው አካላትን በጣም ጥበቃ ሊደረግላቸው ከለላ ሊደረግላቸው እንደሚገባ ያ ካልሆነ ግን በዓለም አቀፍ ህጉ በወንጀለኛ ህግ መሰረት ይህንን ለሚያደርጉ አካላት ሊጠየቁ ይገባል የሚል አቋም አለው። ሶስተኛው የጦርነት ቅስቀሳውን ምክንያት በማድረግ ይህንን እያራገቡ የሀገሩን ሰላም የሀገሩን ጦርነት እንዲፋፋም የሚያደርጉ ዓለም አቀፍ ተቋማትን እናም ሌሎች በሀገር ውስጥ ያሉትም በሶሻል ሚዲያ በተለያዩ ማህበራዊ ድረገጽ ጦርነትን ከማባባት ሽብርን ከማድረግ እዚህ ደርሷል እንደዚህ ይሆናል እንደዚህ ይሆናል እያሉ ህዝብን የሚያፈናቅሉ በጣም በጣም ሊቆጠር ዳግም የተቀሰቀሰው ጦርነት ከተጀመረ ዛሬ አስረኛ ቀኑን ያስቆጠረ ሲሆን በተለያዩ አካላት የሚቀርቡ የሰላም ጥሪዎች ተቀባይነት ሳያገኙ ጦርነቱ እየተባባሰ በመሄድ ላይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተ እናመሰግናለን። ቀጣዩም ዘገባ ኢትዮጵያ ውስጥ ካለው አዲስ ውጥረት ጋር የተገናኘ ነው። ሰሞኑን እንደገና ባገረሸው የሰሜን ኢትዮጵያ ጦርነት ከቆቦ አካባቢ ብቻ ወደ 150 ሺህ የሚጠጉ ሰዎች መፈናቀላቸውን የሰሜን ወሎ ዞን አስተዳደር አስታውቋል። ባለፈው መጋቢት የተኩስ አቁም ስምምነት ላይ ከመደረሱ በፊት በነበረው ጦርነት ከተፈናቀሉት ከ1.4 ሚሊዮን በላይ ዜጎች አብዛኞቹ ወደ ቀያቸው ተመልሰው እንደነበር ያስታወሰው የአማራ ክልል መንግስት፣ በበኩሉ ያገረሸው ጦርነት ተፈናቃዮችን ቁጥር እንደገና እንደጨመረውና ሂደቱንም ወደኋላ እንደመለሰው ጠቁሟል። አስቴር ምስጋናው ተከታዩን ዘገባ ልካለች። የህወሓት ታጣቂዎች ባለፈው ቅዳሜ የጎብየን ቀበሌ ሲቆጣጠሩ ነበር። ወይዘሮ ካባ በላይ ከ13 ዓመት ወንድ ልጇ ጋር በመሆን በእግር ጉዞ ስደት የጀመረችው ከስድስት ቀናት የእግር ጉዞ በኋላ ትናንት ኮምቦልቻ ከተማ እንደገባች ትናገራለች። በስደት ህይወቷን ብታተርፍም ሁኔታዎች ግን አስቸጋሪ እንደሆኑባት ትናገራለች። ያው በእግሬ እስከ ኮምቦልቻ ገብቻለሁ። አሁን ኮምቦልቻ ነው ያለሁት። ያው ቀን ዝም ብዬ እንዳገኘሁ እውላለሁኝ እናት አለኝ በእግዚአብሔር ወይም ላለ ያለ ሰው ያው ያሳድረኛል ማለት ነው። የምታይቀው ሰው የለኝም፣ የሚያውቀው ሰው የለኝም እዚህ አብዛኛውን ወደ ኮንበልሻ ዘመድ ወይም ጓደኛ ምናምን የለኝም። ዝም ብለው ጎዳና ላይ ማለት ነው። አሁንም ራሱ ዝም የሆነ ኳስ ሜዳ አለ፣ እዛ ልጄ ልይ ምናምን ሲለኝ ዝም ብዬሽ፣ አሁን ኳስ ሜዳው ወይ ኮንበልሻ ኳስ የሚጫወቱ ልይ ብዬ ነው። ግን አሁንም ጓዳና ላይ ነው ያለው ዝም የሜዳ ላይ ማለት ነው። ወይዘሮ ካባ ከእሷ በኋላ በስደት ከመጡ ሰዎች ባገኘችው መረጃ ወደ አካባቢው የገቡት የህወሀት ታጣቂዎች የሰብአዊ መብት ጥሰቶችን መፈጸማቸውንና ንብረቷን መዝረፋቸውን አስረድታለች። እዛ ብራዘር ወንድም ያለ በአንድ ልጁ ማለት ነው ሶስት ልጅ አለ ወልዶ ማለት ነው። እና አልወጣም ብሎ እዛ ተቀምጦ ነበር። እና በአንድ ልጁ ገንጥለው ልጅህን እንገልብሃለን ብር ካላመጣ ምናም ብለው ያው ከልጁ ላይ ጥይት ደቅናል ዛቻ ሲዝቱ፣ ያው ወንድኛን ትንሽ ገንዘብ በመኖሩ ያንን ገንዘብ አውጥቶ በመስጠት ያው የልጁን ህይወት ታድጓል። ያው ንብረቶች የሁሉ ተዘርፈዋል። ዘግናኝ ሁኔታ ሻይ ቤት ሰራ ነበር። ያንን ድረስ አውድመውታል። ተገለዋን ተደፍረዋል። ቀዘግና በሆነ ሰዎች አረመኔዎች ማለት ነው። ህወሀት ቀደም ሲል ለተሰነዘሩበት ተመሳሳይ ውንጀላዎች በሰጣቸው ምላሾች ሰላማዊ ሰዎችን ኢላማ እንደማያደርግ በመግለጽ አስተባብሏል። ጦርነቱ ከአማራ ክልል ህዝብ ጋር እንዳልሆነ በመግለጽም ነው የህወሀት መሪዎች መሰል ውንጀላዎችን እያስተባበሉ የሚገኙት። በተለይ በቆቦ አካባቢ የህወሀት ታጣቂዎች በሰላማዊ ሰዎች ላይ ፈጸሟቸው የተባሉ ግድያዎችን በተመለከተ መረጃዎች እንደ እንደደረሱትና እንደሚያጣራ የኢትዮጵያ ሰብአዊ መብት ኮሚሽን ማስታወቁም ይታወሳል። ከቆቦ ተፈናቅላ ወልዲያ ከተማ የምትገኘው የሁለት ልጆች እናት ቤት ማሞም እሷና መሰሎቿ በአስቸጋሪ ሁኔታ ውስጥ እንዳሉ ትናገራለች። ከአቅም በላይ በሆነ ችግር በረንዳ ላይ ካርቶን አንጥፎ ነው፣ በቃ አሁን ህዝቡ እየተኛ። የሚበላው የሚጠጣው የሌለው በረንዳ ላይ አንጥፎ ነው የሚተኛው። አሁን አሁን አሁን አሁን ያየሁትን አሁን ያየሁትን በቃ ህዝቡ ተደርድሮ ቁጭ ብሏል፣ ተኝቷል። በረንዳ ላይ ካርቶን ካርቶን ካርቶን ይዞ ማለት ነው በቃ የራያ ሰው አጠቃላይ የራያ ተብሎ በዛ ያለው ሰው በሙሉ ነው እንግዲህ የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ አለሙ ይማም በጦርነቱ ምክንያት ከራያና ቆቦ ከተማ ብቻ ወደ መቶ ሀምሳ ሺህ የሚጠጉ ተፈናቃዮችን መርሳ በሚገኙ ትምህርት ቤቶች እያሰፈሩ እንደሆነ ተናግረዋል። የዕለት ምግብ ግን እስካሁን ማቅረብ አለመቻላቸውን አክለው ገልጸዋል። ግን ሰው በጣም ብዙ ነው። የሚገርም እስከ መቶ ሀምሳ ሺህ ሀያ አምስት ፐርሰንት የሚሆነው ደሴ ነው ያለው። አርባ ፐርሰንት የሚሆነው ወልዳ ያለ ቀሪው ደግሞ አሁን መርስ አካባቢ ላይ እያስገባ ነው ወደየ ትምህርት ቤቱ። የዕለት ምግብ እሳ እያገኙ አሁን የለንም። አገና ምንም የተጀመ ሳልተረጋጋ አካባቢ ስቶራችን ነው አሁን የምናቀርበው ነገር የለንም። ኦረዲ ና እየገባ ነው ሰው ለራት ራሱ የምንሰጣቸው ነገር የለንም አሁን። ፈራሽ የለን፣ ብርድ ልብስ የለ፣ ማብሰያ የለ፣ ምን የለ፣ ምግብ ለለታው ከብስኩት ጀምሮ የምንሰጣቸው ነገር የለንም። ከደሴ የሚመጡበት ትራንስፖርትስ አሁን አሁን እየመጡ ያሉት በግላቸው ነው። እየመጡ ያሉት ግን ብዙዎቹ ትራንስፖርት መንጫተው አሁን ደ ወሎን እየጠየቅናቸው ነበር። ግን እነሱ የሚያገኙበት እድል ያለ አይመስለኝም። ትንሽ ባለፈው መጋቢት ከተተገበረው የተኩስ አቁም በፊት በነበረው የሰሜን ኢትዮጵያ ጦርነት አንድ ነጥብ አራት ሚሊዮን ዜጎች ተፈናቅለው እንደነበር ያስታወሰው ደግሞ የአማራ ብሔራዊ ክልላዊ መንግስት ነው። ከነዛ ተፈናቃዮች ውስጥ አብዛኛዎቹ ወደ ቀያቸው መመለሳቸውንና ሁለት መቶ ሀምሳ ሺህ ብቻ በመጠለያዎች እንደሚገኙ የክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ አቶ ኢያሱ መስፍን ተናግረዋል። የምግብ ድጋፉን በተመለከተ ከፌዴራል መንግስት ጋር እየተነጋገርን ነው። ከአንድ ግብረሰናይ ድርጅትም የተገኘ የምግብ ድጋፍ እየተጓጓዘ ነው ብለዋል። በጦርነቱ ተፈናቅሎ የነበረ አንድ ነጥብ አራት ሚሊዮን ነበር። ከዚህ አንድ ነጥብ አራት ሚሊዮን ውስጥ አንድ ነጥብ አንድ ሚሊዮን በላይ የሚሆነውን ተፈናቃይ በነበረው አንጻራዊ ሰላም ወደ ቀያው መልሰ ነው ነበር። ከዚያ ሆኖ ነው ድጋፉን የሚያገኝ ነበር። ከሁለት መቶ ሀምሳ ሺህ በላይ ተፈናቃይ ነበር በጦርነቱ ምክንያት የተፈናቀለ የህወሓት እብሪተኛ ቡድን የከፈተውን ወረራ መሰረት አድርጎ የተፈናቀሉትን ቁጥር አይጨምርም። የምግብ ክፍተት እንዳለ ያነሷቸው ጉዳዮች ትክክል ነው። ይህንን ችግር ለመፍታት ኮሚሽኑ ሲያዘይ ከሚባል መንግስታዊ ያልሆነ ድርጅት የምግብ ክፍተቱን እንዲሞላ ባደረገው ጥረት ምግቡ አሁን እየተጓጓዘ ይገኛል። ስለዚህ በአጭር ቀን ውስጥ ችግራቸውን ሊፈታ የሚችል የምግብ ድጋፍ እንደሚቀርብላቸው ተስፋ እናደርጋለን። ጦርነቱን መሰረት አድርጎ የሚፈናቀሉ ተፈናቃዮች ምግብ ያስፈልጋቸዋል፣ መጠለያ ያስፈልጋቸዋል። ሀብት ንብረታቸውን አጥተው ነው የሚመጡት። ስለዚህ ይሄ ደግሞ የማህበረሰብ ቀውስ ይፈጥራል እና በክልሉ ዘንድ የሚፈጥረው ተጽዕኖ ከባድ ነው። በተመሳሳይ የአፋር ክልል አደጋ ስጋትና ቅነሳ አመራር ኮሚሽነር ከሰሞኑ ጦርነት ጋር በተያያዘ ከ200 ሺህ በላይ ሰዎች መፈናቀላቸውን መግለጹ ይታወሳል። የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ በወጣው መግለጫም እንደገና የተጀመረውን ጦርነት ተከትሎ በሺዎቹ የሚቆጠሩ ሰዎች ከአፋር ክልል ጉሊናና ያሉ ወረዳዎች መፈናቀላቸውን አመልክቷል። ይህ በእንዲህ እንዳለ ከሳምንት በፊት በተጀመረው ጦርነት ምክንያት በስጋት አካባቢያቸውን ለቀው የነበሩ የወልዲያ ከተማ ነዋሪዎች በብዛት መመለሳቸውን እና ተዘግተው የነበሩ ባንክን የመሳሰሉ አገልግሎት ሰጪ ተቋማትም መከፈታቸውን ነዋሪዎች ተናግረዋል። አቶ የአዳም ብርሃን ከእነዚህ ነዋሪዎች አንዱ ናቸው። ከተማችን አሁን ወደ ነባር እንቅስቃሴዋ ተመታለች። ባንኮች ዛሬ ሁሉም በሚባል ደረጃ ስራ ጀምረዋል። ወጥቶ የነበረው ህዝብ ተመልሷል። በአብዛኛው አሁን ወደ ነበረ የደጀነት ስራው ተመልሷል። ጦሩን እያገዘ ነው። በአጠቃላይ የከተማ ሁኔታ ሰላም ነው የሚባል ነው። አሁንም ሐሰተኛ መረጃዎች ማታ ማታ እየተሰራጩ እንደሆነ እና ከጥቂት ሰዎች በቀር አብዛኛው ነዋሪ ራሱን እያረጋጋ እንደሆነ አክለው ገልጸዋል። አቶ ያዳም እነሱ ስራ ትልቁ ውጊያቸው በመረጃ ህዝቡንም ማሸበር ስለሆነ ማታ ማታ የሚለከቅ ወሬ ያለ፣ ያው ያን ያልተረዱ ሰዎች ይረበሻሉ። ግን አሁን ወጣቱም እየወጣ እያረጋጋቸው ነው ከትላንት ጀምሮ መረበቱ ቁሟል። በሌላ በኩል የፌዴራል መንግስቱና የትግራይ ክልልን እያስተዳደረ የሚገኘው ህወሀት በሁመራ በኩል ጦርነት መጀመሩን በመግለጽ እየተወነጃጀሉ መሆኑ ይታወቃል። አዲ ረመጥ ወይም ወፋር ግፍ ተብሎ በሚጠራው ከተማ ነዋሪ የሆኑት አቶ ፍሬው አስማረ በርቀት ቢሆንም የከባድ መሳሪያ ተኩስ ድምጽ መስማታቸውን ተናግረዋል። ተኩሱ ይሰማል። በተለይ ማታ ካለው የአየር ኮንዲሽን አንፃር። ማታ በሰፊው ይሰማል። ዛሬም ሲተኮስ አድሯል። የተኩስ ድምጽ ከጊዜ ወደ ጊዜ ያው እየራቀ እየራቀ በዚያው ዲስታንስ በራቀ ቁጥር እሱ እየራቀ እየራቀ የሚሄድበት ሁኔታ ነው ያሉ፣ ሁለቱ አካላት ግጭቱን በማቆም ለሰላም የሚደረጉ ጥረቶችን አጠናክረው እንደሚቀጥሉ ዓለም አቀፉ ማህበረሰብ አሁንም ተማጽኖ እያቀረበ ይገኛል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አስቴር ምስጋናው እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር በሰሜን ሸዋ ዞን የሸዋሮቤት ከንቲባ ውብሸት አያሌው ግድያ እንደተፈጸመባቸው ተሰምተዋል። ትናንት ስራ ቆይተው ምሽት ወደ ቤታቸው በመግባት ላይ ሳሉ ማንነታቸው ባልታወቁ ታጣቂዎች እንደተገደሉ የከተማው አስተዳደር መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገልጸዋል። ይህን በተመለከተ መስፍን አራጌ ቀጣዩን ዘገባ ልከዋል። ከተማ አስተዳደሩን በአመራርነት ከሚያስተዳድሩ ወጣት አመራሮች መሃል አንዱ እንደሆኑ የሚነገርላቸው ከንቲባ ውብሸት ግድያው የተፈጸመባቸው ትናንት ከስራ ተመልሰው ወደ መኖሪያ ቤታቸው በመግባት ላይ ሳሉ መሆኑን የከተማ አስተዳደሩ ከንቲባ ጽህፈት ቤት ህዝብና ሚዲያ ግንኙነት ባለሙያ ኑሩ መሀመድ ለአሜሪካ ድምጽ አስታውቀዋል። ትናንትና ነሐሴ ሀያ ስድስት ማለት ነው ሁለት ሰዓት ጀምሮ እስከ ሶስት ሰዓት ባለው ጊዜ ውስጥ ነው የተፈጠረው። እኛም በጣም አዝነናል። አስደንጋጭ ሁኔታ ነው የተፈጸመው ምንም ልንገምትበት እንዲሁም ደግሞ ልናስብበት በማንችልበት አግባብ ነው ድርጊቱ የተፈጸመው። ተቀዳሚ ከንቲባ አቶ ቡሸት ወደ ቤታቸው ደከመኝ እንግዲህ ስራ ላይ ብለው ወደ ማታ ላይ ቅድም በገለጽኩልህ ሰዓት ላይ ሲገቡ ነው እንግዲህ ቤታቸው በራሳቸው ላይ ማናታቸው ባልታወቀ ግለሰቦች ናቸው ጥቃት ደርሶባቸው ህይወታቸው ያለፈው። በጥቃቱ ወቅት ከጎናቸው የነበሩት ባለቤታቸውም ጉዳት ደርሶባቸው ሕክምና መውሰዳቸውን አቶ ኑሩ ገልጸዋል። ከዛ ውጪ ባለቤታቸው ቀኝጃቸው ላይ መጠነኛ ጉዳት ደርሶባቸው ሕክምና ወስደዋል። በአጠቃላይ ያለው ሁኔታ ይሄ ነው። በጣም አዝነናል። በጣም አስደንግጦናል። መንግስት መዋቅሩ ብቻ ሳይሆን ጥቅል የሸዋሮ ቤት ህዝብ ወጣቱ ሁሉ ማህበረሰብ ነው የያዘ ነው። ከንቲባው በሸዋሮ ቤት ተወልደው ያደጉ መሆናቸው በአብዛኛው የከተማው ነዋሪ ዘንድ ተቀባይነት እንዲያገኙ አስችሏቸዋል ይላሉ አቶ ሆኖሮ። ከንቲባው የደህንነት ጠባቂ እንደሌላቸው የአሜሪካ ድምጽ የመረጃ ምንጮች የጠቆሙ ሲሆን የከተማ አስተዳደሩ በይፋዊ ማህበራዊ ገጹ ባወጣው መረጃም ከዚህ ቀደም በህዝባዊ ውይይት ላይ ከንቲባው የተናገሩትን አስደምጧል። ለምሳሌ አሁን እኔ ቤት ላይ ስድስት ልዩ ኃይል እንዲመደብ ምር ከላይ ጭምር ታዞ ማለት ነው ፍቃድ ተሰጥቶኛል ስድስት ልዩ ኃይል በፍጹም አልፈልግም። እንግዲህ የምሰራው ነገር ህብረተሰብ የሚጎዳ የምሰራው ነገር የተለያየ ህዝብን የሚበድል ነገር ካለ እንግዲህ ህዝብ ይፈርዳል ማለት ነው። በአሁኑ ሰዓት ለምን ሰራው ስራ ደግሞ ዋጋ ብንከፍል ችግር የለው። የምንከፍለውን ዋጋ ግን በቃ ለሀገር የተከፈለ ዋጋ ተብሎ መያዝ አለበት። ከአባታቸው ውሃ አያሌው ባዩና ከእናታቸው ብዙ ነሽ መር ሸዋሮቢት ውስጥ የተወለዱት የሰላሳ ሰባት አመቱ ከንቲባ ባለትዳርና የአንድ ወንድ እንዲሁም የአንድ ሴት ልጅ አባት ነበሩ። የከንቲባው የቀብር ስነት ስርዓት ዛሬ በሸዋሮቢት ደብረ ኃይል ቅዱስ ቴዎድሮስ ቤተ ክርስቲያን የተፈጸመ ሲሆን የሰሜን ሸዋ ዞን ዋና አስተዳዳሪ አቶ ታደሰ ገብረ ጻድቅን ጨምሮ የዞኑ አመራሮች ተገኝተዋል። ትናንት የሸዋሮቢት ከተማ አስተዳደር የጸጥታ ምክር ቤት የከተማዋን ሰላምና ደህንነት ለማረጋገጥና ከሰርጎ ገቦች ለመከላከል በሚል የባጃጅ እንቅስቃሴ ከምሽቱ ሁለት ሰዓት የሰው እንቅስቃሴ ደግሞ ከምሽቱ አምስት ሰዓት በኋላ እየተገደበ መሆኑን እና ከመንግስት አካላት ውጭ ማንኛውም ሰው የጦር መሳሪያ ይዞ መንቀሳቀስ እንደማይችል ክልከላ ያወጣው ትናንት ነበር። መስፍን እናመሰግናለን። ለመጽሔቱ የመጨረሻ ወደ ሆነው ዘገባ እንሻገር። የተባበሩት መንግስታት ድርጅት ተቆጣጣሪ ኮሚቴ ቤኒንና ና ዚምባብዌ በሀገራቸው በሚገኙ አነስተኛና ገለልተኛ ቡድኖች ላይ ጫና ያደርሳሉ ተብሎ ለቀረበባቸው ክስ ምላሽ እንዲሰጡ ጠይቋል። ኮሚቴው ግምገማ እያደረገባቸው በነበሩ ሰባት ሀገራት ላይ ያገኘውን ውጤትም ይፋ አድርገዋል። የሊሳ ሽላይንን ዘገባ የደንገረመው በመቀጠል ታሰማናለች። የመንግስታቱ ድርጅት የዘር መድሎን የማስወገድ ኮሚቴ ቤኒን እንደ ኤሮፓን አቆጣጠር በ2014 ዓ ም ብሔራዊ ዘረኝነትን፣ የዘር መድሎን የውጭ ሀገር ዜጎች ጥላቻንና አለመቻቻለን የሚቃወመውን ብሔራዊ ቅድ ካጸደቀችበት ጊዜ አንስቶ እስካሁን ድረስ በከፊል ብቻ መተግበሯ እንዳሳዘነው ገልጿል። በዋናነት የቆዳ ቀለም ምጣኔ ችግር ባለባቸው በአልቢኖዎች ላይ መድሎና የጥላቻ ንግግሮች አሁንም እየተበራከቱ ቢቆዩም፣ ኮሚቴው እንደ ገለጸው በወንጀሎቹ ላይ በመደበኛ መንገድ ቅሬታ ያቀረቡ ሰዎች ግን ጥቂት ናቸው። የኮሚቴው አባል የሆኑት ፓንሲ ትላኩላ ይህ ሊሆን የቻለው የፍትህ ማሻሻያዎች ዙሪያ የግንዛቤ ማነስ፣ በፍትህ ስርዓቱ ላይ እምነት ማጣት ወይም በተጠቂዎች ላይ ሊደርስ የሚችል የበቀል እርምጃን በመፍራት ሊሆን እንደሚችል ገምቷል። አልቢኒዝም ያለባቸው ሰዎች በህብረተሰቡ ላይ በሚደርሰው መድሎ ከሁሉም የበለጠ ተጠቂዎች ተጠቃሽ መሆናቸውን ትላኩላ ይናገራሉ። ከቤኒን ጋር ባደረግነው ተሳትፋዊ ውይይት ኮሚቴው በአልቢኒዝም የተያዙ ሰዎች ከጥንቆላና ከቆዳ ቀለም ጋር በተያያዙ እምነቶች ላይ በመመርኮዝ ከፍተኛ የአካል ጥቃት፣ መገለልና መድሎ እንደሚደርስባቸው የሚገልጹ ሪፖርቶችን፣ ስጋትን አንስቷል። ኮሚቴው በቤኒን አልቢኒዝም ያለባቸውን ሰዎች ከእንዲህ አይነቱ አደጋ ለመጠበቅና የትምህርት የጤናና የስራ እድል ላይ እኩል ተጠቃሚ እንዲሆኑ ለማድረግ ቆራጥ እርምጃዎችን ሀገሪቱ እንድትወስድ አሳስቧል። ዚምባብዌን በተመለከተም ኮሚቴው የዘር ምድሮን ለማስወገድ የወጣውን ስምምነት ተግባራዊ በማድረጉ ረገድ መንግስት በወሰዳቸው አዎንታዊ እርምጃዎች ደስተኛ መሆኑን አስታውቋል። ነገር ግን እንደ ኤሮፓን አቆጣጠር በ1980ዎቹ በጉከራ ሁንዲ ግጭት የተፈጸመው ግፍ እስካሁን ድረስ በብሔር ብሔረሰቦችና ሕዝቦች ላይ የግጭት መንስኤ ሆኖ መቀጠሉን በሚገልጹ ዘገባዎች መረበሹን ቱላኩላ ይናገራሉ። እንደ ኤሮፓን አቆጣጠር በ1980ዎቹ በማታ ቤላንድ እና በሚድላንድስ ግዛቶች ከ20ሺ የሚጠጉ የንደቤሌ ተናጋሪዎች በመንግስት ኃይሎች ተገድለዋል። ትላኩላ እጅግ ብዙ የጥቃቱ ሰለባዎች እስካሁን ድረስ በአሰቃቂ ሁኔታ ውስጥ ይገኛሉ ይላሉ። እነዚህ ሰዎች ለቅሶና ተስካርን የመሳሰሉ ስነ ስርዓቶች ላይ እንዳይሳተፉ በክልሉ ተወካዮች መከልከላቸው ኮሚቴውን አሳስቦታል ይላሉ ዚምባብዌ ዚምባብዌ የሐዘንና የተስካር ስነስርዓቶች ያለገደብና ማስፈራራት ማከናወን እንዲችሉ ቆራጥ እርምጃዎችን እንድትወስድ አሳስቧል። የብሔራዊ ሰላምና እርቅ ኮሚሽን ከግጭት በኋላ ህዝባዊ እውነትን የሚናገርበት መድረክ በማዘጋጀት ኃላፊነቱን እንዲወጣም ለክልሉ ፓርቲ ጥሪ አቅርቧል። ኮሚቴው የቤተሰራተኝነትን በመሳሰሉ ይህ መደበኛ በሆነ ዘርፍ ውስጥ የሚሰሩ ሰዎች ላይ እየደረሰ ያለውን አድሏዊ ድርጊትም ተችቷል። ከእነዚህ ውስጥም አብዛኞቹ ጥቁር ሴቶች ሲሆኑ ዝቅተኛ ደሞዝና ሰብአዊነትን በሚያጎድፍ ሁኔታ ውስጥ እየሰሩ ያሉ መሆናቸውን ጠቁሟል። የተባበሩት መንግስታት ድርጅት ባለሙያዎች በዘር በመደብና በጾታ የሚደርሰውን መድሎ እንዲቆም ዚምባብዌ የሰራተኛ ህጎቿን እንድታሻሽል ጠይቀዋል። በማዳመጥ ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን ከመደበኞቹ የሞገድ መገናኛዎቻችን በተጨማሪ በዌብሳይታችን ቪኦኤ ኒውስ ዳትካም ካም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁም ተከተሉን፣ ተነጋገሩ። በኢንስታግራምና ዩቲዩብ ላይም እንገኛለን። አሁን በአዲስ አበባ አቆጣጠር ከምሽቱ 3 ት ሰዓት 46 ደቂቃ ከ40 ሰከንድ ላይ እንገኛለን። የትንታኔው መጽሔት በዚህ ተጠናቋል። ወደ ሁለተኛው ምዕራፍ ዝግጅቶች እንሸጋግራለን። የእንቅልፍ ህመም ወረርሽኝ በደቡብ ኢትዮጵያ በደቡብ ብሔር ብሔረሰብና ህዝቦች ክልል ጋሞ ዞኑ በእንግሊዝኛ ስሌፕ ሴክነስ በአማርኛ የእንቅልፍ በሽታ ተቀስቅሶ ሶስት ሰዎችን ገድለዋል ሲል የዞኑ ጤና መምሪያ ለአሜሪካ ድምፅ ገልጿል። የደቡብ ክልል ህብረተሰብ ጤና ኢንስቲትዩት በበኩሉ ወረርሽኙን ተቆጣጥረነዋል ሲል ለአሜሪካ ድምፅ ተናግረዋል። ዮናታን ዘብዴውስ ዝርዝሩ ይነግረናል። ሁለት ቀበሌያት ውስጥ ከአንድ ወር በፊት አዲሱ በሽታ መከሰትን በላቦራቶሪ ምርመራ አረጋግጠ መስሉ ተናግሯል። በበሽታው የተጠቁት በኦሞንዝ ዳርቻና በማዘ ብሔራዊ ፓርክ ዙሪያ የሚኖሩ ሰዎች መሆናቸውንም ገልጿል። በኛ ክልል ላይ በባለፈው ወቅት ላይ እንደተባለው በጋሞ ዞን አንድ ኬዝ አግኝተናል። ይህም በምርመራ በላቦራቶሪ ምርመራ የተረጋገጠ መሆኑን ለማንሳት ነው። የአፍሪካን ስሊፒንግ ሲክነስ እንደምታውቀው ዓለም ላይ ሰፋ ባለመልኩ የነበረ አሁን እየጠፋ መጥቶ ሳብሳሃራን ካንትሪ ላይ በተለይ አፍሪካ ቀንድ አካባቢ ላይ ያለ በሽታ ነው። እንግዲህ ያው የበሽታ ቅኝት ስራችን ጠንተረብ መሆኑ እና በሽታው ላይ በተለይ በአካባቢ ያሉ ባለሙያዎች ባደረጉት ጥረት ህመምተኛ መለየት ተችሏል እና በላብራቶሪ የተረጋገጠ በሽታ መሆኑን ለማንሳት ነው። በማህበረሰብ ደረጃ የተስፋፋ በሽታ አይደለም። በጋሞ ዞን ጤና መምሪያ የጤናና ጤና ንክ ድንገተኛ አደጋዎች ቅኝትና ምላሽ ዲሬክተር አቶ ታረቀኝ መርኤድ በሽታው መከሰቱ የተረጋገጠው ከቁጫ አልፋ ወረዳ የወባ በሽታ ለመታከም ወደ ሰላም በር የመጀመሪያ ደረጃ ሆስፒታል ከሄዱ ታካሚዎች በተወሰደም የደም ምርመራ በማድረግ ነው ብሏል። በበሽታው ሦስት ሰዎች ስለመሞታቸውም ተናግሯል። ሰዎቹ ወደ ተለያዩ ቦታ ሪፈር ሲደረጉ ነበር። ለምሳሌ ከቁጫ አልፋ ወደ ሰላም በር ሆስፒታል፣ ከሰላም በር ወይም ሆስፒታል አልፎ ወደ ወላይታ ሶወዶ አካባቢ ሪፈር እየተደረጉ ሊያትሪስ እየተደረጉ ህይወታቸውም ያለፉ ዜጎች መኖራቸው ነው። በአጠቃላይ ግን ሶስት ሰው ነው የሞተው። የሆነ ሆኖ ግን እስካሁን ድረስ ወደ ሀምሳ ሰባት ሰዎችን ስክሪን ለማድረግ ማለት ቴስት ማድረግ ችለናል። እስካሁን ኔጌቲቭ ነው። የበሽታው መንስኤ ጸጸ ፍላይ እየተሰኘ የቆላ ዝንብ ሲሆን ዝንቧ ሰዎችና እንስሳትን ስትነክስ በምታጋባ ተህዋስ እንደምተላለፍ የክልሉ የህብረተሰብ ጤና ኢንስቲቱት ዋና ዲሬክተር ማሙሽ አስረድቷል። ያው በሽታው ምናልባት እንደ መጀመሪያ በተደረገም ያለ ጊዜ የሚቆይ ነው። አንድ አንድ ሰው በዚህ በሽታ ከተያዘ በኋላ ከስድስት ወር እስከ አንድ ዓመት ድረስ ሊቆይ ይችላል። ምልክቱን እያሳየ ማለት ነው። በተለይ የመጀመሪያው ስድስት ወር አካባቢ ላይ ወባ የሚመስል የትኩሳት፣ የራስ ምታት ምልክት የሚኖረው ሆኖ በሂደት ደግሞ ቅድም አንተም እንዳነሳኸው ሰውነትን የማድከም በቀን የመተኛት በማታ የመንቃት አይነት ችግሮች አሉ። በሽታው የሚተላለፉባቸው መንገዶችን ያብራሩት በጋሞ ዞን የጤና መምሪያ ጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዲሬክተር አቶ ታርቀኝ ምልክቶችንም ዘርዝሯል። ኃይለኛ ትኩሳት፣ ራስ ምታት፣ የመገጣጠሚያና የጡንቻ ህመም፣ የማሳከክ፣ በትክክል አለማሰብና የመረበሽ ስሜት፣ እንቅልፍ እንቅልፍ ማለት እንዲሁም የእጢዎች ማበጥ ዋና ዋናዎቹ ናቸው ነው ያሉት። ልክ ስሜት ነው የሚያሳዩትና ስለዚህ ሰዎች ብዙ ጊዜ መጀመሪያ የሚጠረጡት ወባ ወይ ታይፎድ፣ ታይፈስ ምናምን ሊሆን ይችላል። ያልተለመደ በሽታ ከመሆኑ ጋር ሰው ቶሎ ትኩረት አይሰጠውም። በቂ ሕክምና ካላገኙ ለሞት ያጋልጣል ከሚባለው ከዚህ በሽታ ሰዎች ራሳቸውን መከላከል የሚችሉበትን ዘዴዎች አቶ ታረቀኝ አብራርቷል። የወንዙም ዳርቻ አንዱ አጋላጭ ሁኔታ ስለሆኑ እዛ ሲሄዱ አለባበሳቸውን ማስተካከል ነው። ሙሉ ልብስ ከላይ ከጭንቅላታቸው ጀምሮ ሙሉ ልብስ እንዲደርሱ ይደረግ የተሻለ ነው። ከዛ ባለፈ እኛ ጋር በእርግጥ የለም፣ እንደ የሚቀቡ ሬፕላንት አይነት የሚቀቡ እንትኖች አሉ፣ ቅባት አይነቶች አሉ። የማትወደው ማለት ነው። ከዛ ባለፈ ስለ በባህሪ ደመቅ ያሉ ልብሶችን ስለሚጠጡ ከዘዝ ያሉ አትራክቲቭ ያሉ ልብሶችን ለብሰው ሊንቀሳቀሱ፣ በተቻለ መጠን ግን ያ ወደዛ አካባቢ ፓርኩ ባለበትና የወንዝ ዳርቻ አጠገብ መሄዱ ይመከራል። የቆላ ዝንብ ከሳራ በታች በሚገኙ ሰላሳ ሰባት የአፍሪካ ሀገራት የተሰራጨ ሲሆን በዝንቦቹ አማካኝነት የሚተላለፉ በሽታዎች ከፍተኛ ማህበራዊና ኢኮኖሚያዊ ተጽዕኖ በማድረስ በግንባር ቀደምትነት ይጠቀሳሉ። በሽታውን የመከላከል ስራ በማከናወን ላይ መሆናቸውን የክልሉ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ማሙሽ ዘን ተናግሯል። ልክ እንደ ወባ ሁሉ እዛ አካባቢ ላይ ያሉ ሰዎች የአጎበር የሚጠቀሙ ከሆነ ከዚህ በሽታ ሊከላከሉ ይችላሉ። ምክንያቱም ዝንባነች የምትነክሰው ሰውነትህን ከዛ በኋላ ወደ ሰውነት የያዘችውን በሽታ ታስተላልፋለች ማለት ነው። ስለዚህ አካባቢውን በደንብ የመቃኘት ኬሚካል ከተገኘ ኬሚካሎችን የመርጨት ግንዛቤ የመስጠት ይህ ምልክት ያለበት ሰው ካለ ደግሞ ወደ አቅራቢያው ሕክምና ሄደው ተመርምሮ ራሱን እንዲጠብቅ ማድረግ ነው። ስለዚህ እንደ ክልል በሽታውን ለመቆጣጠር ችለናል። በአሁኑ ሰዓት አዲስ ኬዝ እጃችን ላይ የለም። ለዚህ በሽታ ደግሞ ለሕክምና የሚሆንም ግብዓት አሁን እጃችን ላይ ስለደረሰ በሽታው ከእጃችን የወጣ አይደለም። ኦልሬዲ አሁን በቁጥጥር ስር አውለነዋል። በኢትዮጵያ በሽታው ከሀያ ዓመታት በፊት በጋምቤላ ክልል ተከስቶ እንደነበረም ተገልጧል። በአፍሪካ ሰላሳ አንድ የቆላ ዝንብ ዝርያዎች ያሉ ሲሆን በኢትዮጵያ አምስት ዝርያዎች እንደሚገኙም ታውቋል። በአፍሪካ 60 ሚሊዮን የሚገመት ሕዝብ ለዚህ በሽታ ተጋለጠ እንደሆነም የዓለም የጤና ድርጅት ሪፖርት አመላክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ጥናታን እናመሰግናለን። ለምሽቱ ወደ ያዝንላችሁ የመጨረሻ ዝግጅታችን እንሻገር። የኢትዮጵያ ፊልሞችን በአንክሮ ሲከታተል ለቆየ ተስፋዬ ወንድማገኝ የሚለው ስም አዲስ አይሆንበትም። ተስፋዬ ስሬትን በመሰሉ ፊልሞች፣ ጥቁር ሰውን በመሰሉ የሙዚቃ ቪዲዮዎች ላይ ልዩ ጥበብን በሚጠይቁ የስነ ገጽ ሜካፕ እና የፊልም ገጽ መሰናዶ አርት ዳይሬክቲንግ አሻራውን የተወ ባለሙያ ነው። ከቅርብ ዓመታት ወዲህ ነዋሪነቱን በአሜሪካን ሀገር ያደረገው ተስፋዬ ከሰሞኑ ወጥ የስዕል ሥራዎቹን ለእይታ አቅርቧል። ከአጋሮቹ ጋር በመሆን ከሰሞኑ ባሰናዱት የአሌክሳንድሪያ ከተማ የኢትዮጵያውያን የጥበብና ፊልም ፌስቲቫል ላይ አግኝተን የተወሰኑ ጥያቄዎችን አቅርበንለታል። የአሁኑ ትሬት እንዴት እንደተሰናዳ ቀድሞ ይነግረናል። ፍቱን ጌታቸው አፍሪካዊነትን በሚያንጸባርቁ የቅብ ሥራዎቿና የባህል ንቃት ፈጣሪነቷ ትታወቃለች። በተለያዩ ዓለም አቀፍ መድረኮች ለእይታ ከቀረቡ ስራዎቿ በተጨማሪ ከአስር ዓመታት በላይ ሕፃናትን የስዕል ጥበባ አስተምራለች። ከማንነታቸው በሚያቀራርቡ የማኅበረሰብ በጎ ፍቃድ ስራዎች ውስጥም ተሳትፋለች። የቅርብ ጊዜ አበርክቶቷ በዩናይትድ ስቴትስ የሚኖሩ ሕፃናት ከኢትዮጵያ ባህል፣ ፊደላት፣ ቀናት ስያሜና ቁጥሮች ጋር እንዲተዋወቁ የሚያደርግ የቅብ መጽሐፍና የፊደል ማስተማሪያዎች ናቸው። ስራውን ለመጀመር እንዴት እንደተነሳሳች እንዴት ያስረዳለች። ያው ገና እንደመጣህ እዚህ ሀገር ላይ ያው ህይወትን ኑሮን ማሸነፍ አለብህ። ሁለት ስራ ወይም ከዛ በላይ መስራት አለብህ። ልጅ አለ ምናምን። ግን ከስድስት ወር በኋላ ብዙ ጥያቄዎች ተመልሰው ላይፍ ሲረጋጋ እዚህ ሀገር ከነጮች እንደምንማረው ቮለንተር የሚባል ስራ አለ ሀገራቸውን እንደዚህ የቀየረው እና ያው ቮለንተር ስታረግ ደግሞ ሀገርህን ነው የምታገለግለው፣ እና ወደ ቤተክርስቲያን የሄድኩት ቮለንተር ጆብ ልሰራ እና ቮሎንቲር ሳገለግል ደግሞ በሙያዬ ሰዓሊ ነኝ። ስለዚህ ስዕል እናስተምር ቤተክርስቲያን ልጆችን ሰበሰብኩ ማለት ነው። እና ስዕል እስኪ መጀመሪያ ሳሉ ብዬ ወረቀት ሰጠኋቸው። እና በጣም የሚያሳዝን ነገር ነበር ያየሁት፤ ያው ፊልም ውስጥ የምታየውን የቻይና ቶይ ዘንዶ ምናምን ነገር ነው ያየሁት። እና ሳወዳድረው እኔ መልአክ እየሰራሁ ነው ያደግኩት፣ አበባ እየሰራሁ ነው ያደግኩት እንቁጣጣሽ ምናምን ጊዜ እና አለቀስኩኝ። ምክንያቱም ኢትዮጵያ የኢትዮጵያ ሕዝብ ነው ያስተማረኝ አርት ስኩል። ስለዚህ የሆነ ነገር ማድረግ እንዳለብኝ ለውጥ በጣም በጣም ብዙ ለውጥ ላላመጣ ችላለሁ ግን እኔ ብጀምረው ሌላም ሰው ይከተል ይሆናል ብዬ በማሰብ አንደኛ ቮለንተሪ ማስተማር ጀምሩ ቤተ ክርስቲያን ውስጥ። ከዛ ደግሞ እንዴት ነው አማርኛ ሲማሩ ኢንተረስትድ በሆነ መልኩ ልክ እንደ እንግሊዘኛ ልጆች ኢንጆይ እንዲያደርጉት ከለሪንግ ቡክ አዘጋጀው ባህል፣ ሃይማኖትና ታሪክ እና ፊደል የሚል ነው። ለጊዜው ፊደል የሚለው ታትሞ ገበያ ላይ ነው። እነዚህን ከላ ሊንጉ ቦኮች አዘጋጀው እና ደግሞ ፊደሎቹም ራሱ ብሎክ አደረግኳቸው ልጆች እንደ መጫዋታ በእጃቸው እንዲይዙት። በቅርቡ ለህትመት የበቃው የቅም መጽሐፍና የፊደላት ማስተማሪያ ይዘት ምን እንደሚመስል ለሙከራ በተጠቀሙት ህፃናትና ወላጆች ዘንድ ስላገኘው ምላሽም ፍቱን ይህንን ነግረናለች። ፊደል የሚለውን ነው። ፊደል የኛ ፊደል እንግዲህ አንዱ ፊደል ሰባት አይነት ሳውንድ አለው አይደል? ቅጥያ አለው እነዛ ቅጥያዎች የት ጋና ያሉት የሚለውን ነገር ልጆች እንዲያቁልኝ ነው የፈለግኩትና ፊደሎቹ እንዲደንሱ አድርጌ በተለያየ አይነት እንትን አስቀመጥኳቸው። ባክግራውንድ ደግሞ ሰራሁላቸውና ቀለም ሰጥቻቸው ቀቡ፣ ባክግራውንዱ ሌላ ቀለም ቀቡና በጣም ወደዱት እና በጣም ውጤታማ ሲሆን ያው እስከፐ ድረስ ጨረስኩትና መጽሐፍ አደረግኩት ማለት ነው። ወላጆችም ወደውታል። ምክንያቱም ሁሉም ወላጅ ቤቱ የራሱን ቋንቋ ማስተማር ይፈልጋል። ግን አጋዥ የትምህርት መረጃ የትምህርት ማለት ቲችንግ ኤድን የምንለው ማለት ነው። እንደሱ ያስፈልጋል። እና ለዛ ነው በሱም ብቻ አላበቃሁ ሀሁ ፊደሎችን እጽፋለሁ። የአመቱ ወራት፣ የሳምንቱ ቀናት ምናምን የሚሉትን ሁሉ የእንግሊዝኛውን ቀጥታ ወደ አማርኛ እንትን በማለት የሰውነት ክፍሎቻችንን ስለዚህ በዝመንታቸው ውስጥ ማንኛውም ሰው ዌብሳይት ላይ ኦርደር በማድረግ ያንን ነገር በመግዛት በቀላሉ ልጆቹን እንዲያስጠና ይጠይቃሉ ማለት ነው። ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት አሌክሳንድሪያ ከተማ ካደረገች ከረምረም ያለችው ፍቱን ትውልድ ኢትዮጵያውያን ሕጻናት ስለ ኢትዮጵያ ባህል የበለጠ እንዲያውቁ እሷና አጋሮቿ ባገኙት አጋጣሚ ሁሉ እውቀት የማስጨበት ጥረት ሲያደርጉ መሰንበታቸውንም ታስታውሳለች። በብዙ እምነቶች በማንኛውም እምነት ቤተ ክርስቲያኖች ይሰበሰባሉ። ያኔ ሲሰበሰቡ ነው እንግዲህ ማንነታቸውን እንዲያውቁ ከፊደላችን ጀምረን የምናስተምራቸው በዛ ተጨማሪ ደግሞ የሀገር ባህል ልብሳችንን በመልበስ የአድዋ በዓልን፣ እንቁጣጣሽን፣ ቡሄን በማስጨፈር እና ነገሮችን ከጨዋታ ውስጥ ጀምሮ ጨዋታችንን ይዘናቸው ወጣ ብለን አብረን እየተጫወትን በማሳየት በተለይ ደግሞ እርስ በራሳቸው እንዲተዋወቁ። አንዳንድ ጊዜ ልጆች ሌላ ኢትዮጵያ ያለ ስለማይመስላቸው አማርኛ የመማር ጉጉታቸው ራሱ ይቀንሳል። ግን እንደዚህ በቤተ ክርስቲያንና በትምህርት ቤት ውስጥ ስናገናኛቸው በጣም ደስተኛ ሆነው ባህላቸውንም የጉራጌ ባህል፣ የኦሮሚያ፣ የወላይታ ሁሉንም ልብሶች በመልበስ እኛ አስተማሪዎቻቸው አገራቸውን እንዲያውቁ እያደረግን ይገኛል። ፍቱን ለአሁኑ እነዚህን እንቅስቃሴዎች እያደረግሽ ይገኛለ። የመጪው ዘመን እቅድሽ ምንድን ነው? እዚህ ያሉ ትውልድ ኢትዮጵያዊያን ህጻናትን፣ ወጣቶችን በማስተማርና ከባህላቸው ጋር በማቀራረብ ረገድ ምን አይነት ነገሮችን ለማድረግ አስበሻል? ይሄ የእኔ ብቻ ሳይሆን በጣም ብዙ ሄዳ ራእይ ያላቸው ሰዎች በዙሪያ ያሉ አሁን ለምሳሌ አቡጌዳ የስነ ጥበብ ና ቋንቋ ተቋም እዛ አስተማሪ ነኝ። ከሁለት ዓመት በላይ አማርኛ አስተምራለሁ እና በርካታ መጽሐፍ በመጽሐፍም እንደዚሁ መልካም ሚዲያ አብሮን ይሰራል እና የሚገርም ነገር መጽሐፎችም እንጽፋለን ኢሉስትሬት አደርጋለሁ መጽሐፍ። እና የረዥም ጊዜ ቅዳችን ከሀያ በላይ መጽሐፎችን ለዚህ እዚህ ለተወለዱ ልጆች ማቅረብ ነው። ምክንያቱም ከኢትዮጵያ ስናስምጣ እዚህ ያለው ባህል ጋ እየተጋጨ ያስቸጋሩን ነገሮች አሉ አያጅቡ መጣ ምናምን ስትል ወይም ደግሞ አበባ አትቁረጥ የሚለው ነገር እዚህ ሲመጣ የማይገባ የካልቸራል አሸግ አይነት ነገር አለው እና እዚህ ባሉ ልጆች እዚህ ያለውን ነገር በአማርኛ ጽፈን የማንበብ ፍላጎታቸው እንዲጨምር ግራ እንዳይጋቡ። አድማጮቻችንና ተመልካቾቻችን ቀደም ብሎ ለተፈጠረው ስህተት ይቅርታን ጠይቃለን። የተመለከትናት ከስነ እና የቋንቋ መምህርት የሆነችው ፍቱን ጌታቸውን ነው። ቀደም ብለን ካስተዋወቅናችሁ ከፊልምና ከፊልምና ስነጥበብ ባለሙያው ተስፋ ወንድማገኝ ጋር ያደረግነውን ቆይታ በማህበራዊ ገጻችን ላይ እናስተዋውቃለን፣ እዛ ጋር እናቀርበዋለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታም ስዩም፣ በድምፅና በምስል ምህንድስና ነው ደግሞ እስካሁን ድረስ አብሮን የነበረው ኤልያስ አስማሪ ነው። መልካም ምሽት ይሁንላችሁ። መልካም የሳምንት ማብቂያ እንዲሆንላችሁም ተመኝተናል። ደህና ደሩ Thank